የመላው ኢትዮጵያ አንድነት ድርጅት መያድ የኢህአዴግ መንግስት በአሁኑ ወቅት ከህግና ከስርዓት የወጣ የጉልበትና የጭካኔ እርምጃ ያለውን በጥብቅ አወግዛለሁ ሲል ዛሬ ባደረገው ጋዜጣዊ ጉባኤው ገለጠ። በተለያዩ ወቅቶች የታሰሩ የፖለቲካ እስረኞች ያላቸውንም ያለ አንዳች ቅድመ ሁኔታ በአስቸኳይ እንዲፈቱ ነው የጠየቀው። መያድ የእርቅ መንግስት ይቋቋም ሲልም ጥሪ አቅርበዋል። ዘጋቢያችን መለስካቸው አመሃ ዝርዝሩን ይዟል። የመላ ኢትዮጵያ አንድነት ድርጅት ዛሬ ከቀትር በኋላ በጽህፈት ቤቱ በሰጠው መግለጫ በአሁኑ ወቅት ሀገሪቱ በታሪኩ አይታ የማታውቀው ዘርፈ ብዙ ችግር ውስጥ ገብታለች ሲል ይንደረድራል። ለዚህም ተጠያቂው የኢህአዴግ መንግሥት ነው ሲል በዚሁ ባሰራጨው የጽሑፍ መግለጫ ይከሳል። የኢህአዴግ መንግሥት ይላል መግለጫው በሰለጠነ የፖለቲካ አካሄድ ለችግሮች መፍትሄ በማስቀመጥ ፋንታ ከህዝቡ ጋር አጉልልክ ውስጥ በመግባት በመላ ሀገሪቱ የተከሰተበትን የፖለቲካ ማኅበራዊና ኢኮኖሚያዊ ችግር በጉልበት ለመፍታት ህዝብ ላይ ተኩሶ በመግደል ሰላማዊ ዜጎችን በመደብደብ በማሰርና በማንገላታት በአጠቃላይ ሀገርን በማመስና በማተራመስ ላይ ይገኛል ብለዋል መግለጫው። የፓርቲው መግለጫ ለእነዚህ ችግሮች መፍትሄ ይሆናሉ ያላቸውን ነጥቦች ዘርዝረዋል። የመያድ ዋና ጸሐፊ አቶ አዳነ ጥላሁን በአጠቃላይ የኢህአደግ መንግስት በአሁኑ ወቅት እየሄደበት ያለውን ከህግና ከስርዓት የወጣ የጉልበትና የጭካኔ እርምጃ የመላው ኢትዮጵያ አንድነት ድርጅት መያድ በጥብቅ ያወግዛል። በመሆኑም ለሀገር መረጋጋትና ለሰላም መስፈን ሲባል ይህ የኢህአደግ የጡንቻ ፖለቲካ በአስቸኳይ ተገቶ በመላ ሀገሪቱ የተከሰተውን የፖለቲካ ችግርና አለመረጋጋት ለመፍታት ይቻል ዘንድ የኢህአዴግ መንግስት ስለ ሀገሬ ጉዳይ ያገባኛል ከሚሉ ግለሰቦችም ሆነ ቡድኖችና ከተቃዋሚ የፖለቲካ ፓርቲዎች ጋር መነጋገር የሚያስችል የውይይት መድረክ በአስቸኳይ እንዲከፍት፣ በመላ ሀገሪቱ ለተፈጸሙ እስራት፣ ማዋከብና ግድያ መንግስት ህዝቡን በይፋ ይቅርታ እንዲጠይቅ፣ ሰላማዊ ተቃውሞ ሲያሰሙ በማን ለተገደሉ ዜጎች መንግስት የደም ካሳ እንዲከፍልና ድርጊቱን የፈጸሙ ለህግ እንዲቀርቡ በሚሉና ሌሎችም ጥያቄዎች ይገኙባቸዋል። በተለያየ ወቅት የታሰሩ የፖለቲካ እስረኞችም በሙሉ የአላንዳች ቅድመ ሁኔታ እንዲፈቱም መግለጫው ይጠይቃል። ለሀገሪቱ ችግሮች መፍትሄ ይሆናል ያለውንም አቶ አዳ ከመግለጫው ላይ እንዲህ አነበውታል። የኢህአደግ መንግስት እየተጓዘበት ያለው የፖለቲካ መስመር የህዝብን ፍላጎት ያላካተተ በሀገር ደረጃ ሰላምን ያላሰፈነ በመሆኑ በሀገሪቱ አስተማማኝ ሰላምና መረጋጋት ይሰፍን ዘንድ ከሚመለከታቸው ጋር በመነጋገር የእርቅ መንግስት እንዲመሰረት ፓርቲያችን የመላ ኢትዮጵያ አንድነት ድርጅት አጥብቆ እየጠየቀ፣ ከላይ የተዘረዘሩት አብይ ጉዳዮች የማይፈጸሙ ከሆነ ፓርቲያችን ከህዝብ ጎን በመሰለፍ ማንኛውንም የሰላማዊ ትግል የሚፈቅደውን የትግል ስልት በመከተል አስፈላጊውን ሁሉ ለመፈጸም ዝግጁ መሆናችንን ለኢትዮጵያ ህዝብ እየገለጽን አቻ የፖለቲካ ፓርቲዎችም ከጎናችን ይቆሙ ዘንድ ጥሪያችንን እናስተላልፋለን። የኢትዮጵያ መንግስት በአሁኑ ወቅት የተከሰተውን ችግር በተመለከተ በተለያዩ መግለጫዎች መፍትሄ እየሰጣቸው እንደሆነ ይናገራል። ህዝብንም እያወያየ እንደሆነም ይገልጻል። እስከዛሬ በሚሰጣቸው መግለጫዎችም በሀገሪቱ በተለያዩ ማዕዘናት በሚካሄዱ የተቃውሞ ሰልፎችና በሚፈጠሩ ግጭቶች ለሚደርሰው ጉዳት ተጠያቂዎች ከሀገር ውጭና በሀገር ውስጥ ይገኛሉ የሚላቸውን ጸረ ሰላምና ጸረ ልማት ኃይሎችን ነው የመንግስት የጸጥታ ኃይሎች የሚወስዱት እርምጃ ተመጣጣኝ፣ የህዝብን ሰላምና ንብረት ለማስጠበቅ የተወሰዱ እርምጃዎች ናቸው ሲል ይገልጻቸዋል። የኢህአዴግ ምክር ቤት ከነሐሴ 18 ቀን እስከ 22 2008 ዓ ም ያደረገውን ስብሰባ ተከትሎ ትናንት በመንግስት መገናኛ ብዙሀን ይፋ የተደረገው መግለጫም ዛሬ የተከሰቱት ችግሮች ባለፉት ሀያ አምስት ዓመታት የተደረገው ከፍተኛ የልማትና የዴሞክራሲ እርምጃ የፈጠራቸው ጥያቄዎችና በድርጅቱ እንዲሁም በመንግሥት መዋቅር ውስጥ በተከሰቱ ጉድለቶች ምክንያት እንደሆነም ይናገራል። የመያድ መሪዎች ይህን አይቀበሉ። የችግሮቹን ዘርፈ ብዙነት የገለጹት የፓርቲው ፕሬዚዳንት ዶክተር በዛብ ደምሴ የመጀመሪያውና ትልቁ ጥያቄ ዛሬም አልተመለሰም ባይ ናቸው። ችግሮቹ በጣም በጣም ብዙ ናቸው። ዋናው ጎልቶ የሚታየው የዴሞክራሲ ጥያቄ ያ መልስ አልተሰጠም። እና ህዝብ ለሚጠይቀው ጥያቄ መንግሥት አስፈላጊው መልስ ካልሰጠ ችግሮቹ ይቀጥላሉ። ያንን ችግር ሰላም ሰላም እየተባለ በየማስሚዲያው እንሰማለን ሰላም ሊመጣ የሚችለው ህዝብ የሚያቀርበውን ጥያቄ መንግስት ሲመልስ ብቻ ነው። ያ መልስ እስካሁን አላየንም። መኢአድ በዚህ መግለጫው ላይ ትልቁ የመፍትሄ እርምጃ ነው ስላለው የእርቅ መንግስት መቋቋም ከጋዜጠኞች ጥያቄ ቀርቦ ነበረ። ይህ የምትሉት የእርቅ መንግስት ዛሬ ለሚታዩ ችግሮች መፍትሄ ሆናሉ የሚላቸውን አማራጮች ልትገልጹልን ትችላላችሁ? የሚል ነበረ። የፓርቲው ምክትል ፕሬዚዳንት የአቶ ሙሉጌታ አበበ መልስ የሚከተለውን ይመስላል ለነሱም ሆነ ለእኛ ለሀገርም ሆነ ለሁሉም ምንድን ነው የሚያስፈልገው? ሰላማዊ እርቅና መፍትሄ መምጣት የሚችለው ያገባኛል የሚለው አካል ሁሉ ቁጭ ብሎ መነጋገር ሲችል ብቻ ነው። ይሄንን መንግስት ፈቃደኛ ከሆነ መያድ ልክ ነው፣ ያሰበው ያቀደው ያዘጋጀው ነገር አለ። ይሄንን ደግሞ እንደዚሁ በተመሳሳይ ነገር ለሚዲያ ይፋ የምናደርግበት ነገር አለ፣ ፈቃደኛ ሆኖ ከተገኘ መያድ በዚህ ጋዜጣዊ መግለጫው ላይ አጽንኦት ከሰጣቸው ጉዳዮች አንዱ ዛሬም በአዲስ አበባ ከተማና በሌሎች የሀገሪቱ ከተሞች ውስጥ ቀጥሏል ስላለው ሕገ ወጥ ቤቶችን የማፍረስ ሂደት የሚያስከትለውን ሰብአዊና ማህበራዊ ቀውስ የተመለከተ ነበር። መለስ ካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ